የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ህዳር ሰባት ና ስምንት ቀን ሁለት ሺ አስራ ሰባት አመተ ምህረት በአዲስ አበባ ከተማ መደበኛ ጠቅላላ ጉባኤ በማካሄድ የስራ ጊዜው በተጠናቀቀው የስራ አስፈጻሚ ምትክ ሰባት አባላት ያሉት አዲስ ስራ አስፈጻሚ ኮሚቴ መምረጡን አስታውቋል። የጋራ ምክር ቤቱ ባወጣው መግለጫ የምክር ቤቱን መተዳደሪያ ደንብ ማጽደቁንም ገልጿል። ይሁን እንጂ ነባሩ ስራ አስፈጻሚ የአንድ አመት ስልጣኑ ካበቃ በኋላ ጉባኤ መጥራት እንደማይችል በመጥቀስ ምርጫ ቦርድ ጣልቃ ገብቶ አስቸኳይ ጠቅላላ ጉባኤ በመጥራት የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥ ከዚህ ቀደም የጠየቁ አምስት ፓርቲዎች የአሁኑን ውሳኔም እንደማይቀበሉ አስታውቀዋል። ከእነዚህ መካከል ኢህአፓ፣ ኦፌኮ፣ ኦነግ እና ህብር ኢትዮጵያ በጋራ መግለጫ ያወጡ ሲሆን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት፣ የፓርቲዎቹን የተቃውሞ ምክንያት አስረድተዋል። በእኛ አታይ ይሄ የጋራ ምክር ቤት ስብሰባ ህገወጥ ነው፣ ተቀባይነትም የለውም። ስብሰባም ላይ አልተገኘንም። በተለይ በኢሃፓ፣ በኦነግ፣ በኦፌኮ፣ በህብር ፓርቲ እንዲሁም ሌላ አንድ የሲዳማን ፓርቲ አለ። በእነዚህ ፓርቲዎች ምንም ተቀባይነት የሌለው ህገ ወጥ የሆነ ጉባኤ ነው። ምክንያት ከዚህ በፊት እንደሚታወቀው ለምርጫ ቦርድ ጊዜው ያለፈበት ለአንድ አመት ሙሉ ምንም ስራ ያልሰራ ያለምንም ምክንያት ጊዜውን አራዝሞ በመሄዱ እኛ ለምርጫ ቦርድ ጻፍን። ምርጫ ቦርድ ደግሞ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድ ነው ይህንን ምክር ቤት እየሄደበት ካለው የተሳሳተ እንቅስቃሴ እያልን፣ በዚህ እየተንቀሳቀስን ባለንበት ሰዓት በመሀል እንኳን ለማነጋገር እንኳን ሙከራ አላረጉም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም ወደ ህግ ክፍል ተመርቷል የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድን ምላሽ ሰምተን ቀጣይ የምንወስዳቸውን እርምጃዎች ለኢትዮጵያ ሕዝብ የምናሳውቅ ይሆናል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ባቋቋመው አዲስ ስራ አስፈጻሚ ኮሚቴ ውስጥ በዋና ጸሐፊነት የተመረጡት የቀድሞው ሰብሳቢ አቶ ደስታ ዲንቃ በበኩላቸው ጠቅላላ ጉባኤ የሚካሄድበት ትክክለኛ ጊዜ በሕግ አለመደንገጉንና ጉባኤው የተጠራበትን መንገድ ከእስካሁኑ ልምድ የተለየ እንዳልሆነ በመግለጽ ክሱን እንደማይቀበሉ አብራርተዋል። የጋራ ምክር ቤቱ ስራ አስፈጻሚ ወይም ደግሞ ስራ አስፈጻሚን ለመምረጥ የጠቅላላ ጉባኤ የሚያካሄደው ልክ በቀናቱ ላይ ነው ወይስ አይደለም የሚለው ልምዳችን፣ ታሪካችን የሚያሳየው ለምሳሌ ለስድስት ወራት ተብሎ ተሰይሞ የነበረው ከአንድ ዓመት በኋላ ነው የጋራ ምክር ቤት ስብሰባ የተካሄደው። እኔ ሰብሳቢነት የተረከብኩበትም ወደ ሶስት ወር በሚጠጋ ቆይቶ ነው ጠቅላላ ጉባኤ እየተካሄደው። ስለዚህ በቀናቱ መደረግ አለበት ተብሎ በደንባችን በሕጋችን ተደንግጎ የተጻፈ ደንብ አልነበረምና፣ ሁለተኛ የምርጫ ቦርድ የሚጠራበት አግባብ የለም። ይሄ የፖለቲካ ፓርቲዎች አቅደውና ተስማምተው ያደረጉት ሰሩት፣ የገነቡት ቤት ነው እንጂ የምርጫ ቦርድ ድንም አይደለም። ስለዚህ ይሄ ወደ ቢሮ መጥተው ውይይት ያደረግነው ነገር የለም የህግ ምክንያት ወይም የልምድ ምክንያት ምን እንደሆነ አልተረዳን። ምንም እንደ ሰብሳቢነትም አልተረዳውም፣ እንደ እጅ ባለሙያነትም አልተረዳውም። ሌላው ውዝግብ የፈጠረው ጉዳይ የብልጽግና ፓርቲ በስራ አስፈጻሚ ውስጥ ለምርጫ ሳይቀርብ በቋሚ አባልነት እንዲወከል በመተዳደሪያ ደንቡ ላይ መጠቀሱ ሲሆን ይህን የተቃወሙ ፓርቲዎች ብልጽግና ከሌሎች ፓርቲዎች የተለየ እድል ሊሰጠው አይገባም ባይ ናቸው። ጋቢ ብሉይ አብርሃም ሃይማኖት ብልጽግና ያለ ተወዳዳሪ ይግባ የሚል ውሳኔ እንዳለ በጣም ካስገረመን ነገር አንዱ ዲሞክራሲያዊ ስርዓትን እንዲያብብ የማያደርግ የማይጠቅም ብልጽግናም እኩል ድምፅ አለው። በቃልኪዳን ሰነዳችን ላይ እንደ አንድ ፓርቲ እንጂ በተለየ ሁኔታ ስልጣን ስለያዘ ሊታይ አይገባም። ግን እንደዛም ሆኖ ሚዛን ያልጠበቀ ህግ እስከ ማጽደቅ ደርሰዋል። አቶ ደስታ በሰጡን አስተያየት ገዢው ፓርቲ በቋሚነት የስራ አስፈጻሚ አባል እንዲሆን የተወሰነበትን ምክንያት አብራርተዋል። ማንኛውም ፓርቲ ገዢ በሚሆንበት ጊዜ ገዢ ፓርቲ ያለ ጥቆማና ያለ ውድድር የጋራ ምክር ቤቱ አባል መሆን ስላለበት እና የገዢ ፓርቲ ደግሞ በስራ አስፈጻሚ ውስጥ መኖር ችግሮችን ለመፍታት አመች ሁኔታ ይፈጠራል ተብሎ ሙሉ ድምጽ ስምምነት ስለተያዘበት ሁኔታ በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማካተት የቦርዱ ሁለት የስራ ኃላፊዎች የእጅ ስልክ ላይ ደውለን አልመለሱም። የምርጫ ሕጉ አዋጅ ቁጥር አስራ አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድ ካስቀመጣቸው ኃላፊነት ያለባቸው የምርጫ ባለድርሻ አካላት ዝርዝር አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት ሲሆን ይህ ምክር ቤት የሚመሰረተው በምርጫ ሂደት በሚነሱ ልዩ ልዩ ጉዳዮች ላይ በመወያየት ችግሮችን ለማቃለል እንደሆነ ተመልክቷል። ይህንን ተፈጻሚ ለማድረግ መጋቢት አምስት ቀን ሁለት ሺ አስራ አንድ አመተ ምህረት 116 የፖለቲካ ፓርቲዎች የጋራ ምክር ቤቱን የአሰራር ደንብ ለመወሰን የቃል ኪዳን ሰነድ ፈርመዋል። 11 ፓርቲዎች በቅርቡ መታገዳቸውን ተከትሎ የጋራ ምክር ቤቱ በአሁኑ ወቅት 56 የሚጠጉ ፓርቲዎችን በአባልነት ያቀፈ ሲሆን ከነዚህ ውስጥ 44ቱ ባለፉት ሁለት ቀናት በተካሄደው ጉባኤ ማጠቃለያ ላይ ተገኝተው ድምፅ መስጠታቸውን አቶ ደስታ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ